በመቀሌ ከተማ ካለፈው መጋቢት ወር ጀምሮ ለኮሮና ቫይረስ ምርመራ ከተወሰደው ናሙና 37 በመቶ ቫይረሱ እንደተገኘባቸው የትግራይ ክልል ጤና ቢሮ ገልጿል። እስካሁን ለ23 ሺህ ሰዎች የጸረ ኮቪድ ክትባት መሰጠቱን የገለጸው ቢሮ ምርመራውና ክትባቱ በክልሉ ሌሎች ከተሞችም ለማካሄድ ማቀዱን አስታውቋል። ሙልጌታ ጽብሃ ዝርዝራለው። በመቀለ ከተማ አይደር ሪፈራል ሆስፒታል የኮሮና ቫይረስ ክታበት እየወሰዱ ያገኘኋቸው አቶ ተስፎ ተካም የወረርሽኙ ክታበት መጀመሩም መልካም ነው ብለዋል። ሕብረተሰቡ ለኮቪድ-19 መከላከል የሚሰጠው ትኩረት አናሳ ነው ብለው ከቅርብ ቀናት ወዲህ ግን የመከላከያ መንገዶች ሰዎች እየተጠቀሙ መሆኑን መታዘባቸው ነው የሚገልጹት። ተረስቶ ነበር ማለት ይቻላል። መቀለ ከተማ ብዙ ሰው እያየሁ አልነበረ ለኮሮና ቫይረስ ራሱን ለመከላከል የሚያደርጉ ጥረት አላየው ነበር እና ከቫይረሱ ይልቅ ላጋጠመው የጸጥታ ች ብዙ ትኩረት ይሰጥ ነበረ። ሰው ያው ከመኖሪያ ቤቱ ወደ ሌላ ቦታ የሚሄድ ነገር ነበረ። ብዙ አጋጥሞታ ችግሮችና ወደዛ ነው ትኩረት አድርጎ የነበረ። አሁን ግን ክትባቱ መጥተዋል የሚል ነገር ከተሰማ ወዲህ መጀመሪያ አካባቢ ትንሽ ላላ ያለ ሰውም ትኩረት ያልሰጠበት ቢሆንም አሁን ግን እየመጣ ያለ እየተከተለ ያለ ይመስለኛል። ከአንድ ወር በፊት የመጀመሪያ ክታበት መውሰዷ የነገረችኝ ሀዳስ ሀፍቱ የተባለች ደግሞ ጓደኛዋ እንድትከተብ ይዛ መምጣቷ ነው የምትናገረው። በክታበቱ ዙሪያ በአንዳንድ የማህበረሰቡ አካላት የሚወራው የተለያዩ ችግሮች ያስከትላል የተባለው በራሴ ላይ ሞክሬዋለሁ፣ ትክክል አይደለም በማለት ገልጻለች። የተከተፉትን ምክንያት ራሴን ለመጠበቅና ከኮረና ለመከላከልና ማህበረሰቤን ላለመበከል መጀመሪያ ሸለልተኝነት ነበር። እርግጥ ነው ሰው ኢንፎርሜሽን ሳሳተ ነበር፣ ራሱን መከላከል በቃ በዚህ ሁኔታ ላይ ካልተከተብ ብዙ ችግር ነው ያለብን፣ መከተብ አለባት። በአይደር ሪፈራል ሆስፒታል ክታበቱ በተጀመረበት ጊዜ በቀን ከአስር ሰው የማይበልጥ ክታበቱ ይጠቀም እንደነበር፣ አሁን ግን እስከ ሁለት መቶ ሰዎች እየተከተቡ ናቸው ተብሏል። ከሆስፒታሉ ባለሙያዎች ያገኘሁት መረጃ እንደሚያስረዳው እስከ ትናንትና ድረስ ከሦስት ሺህ በላይ ሰዎች ክታበቱ ወስደዋል። ዶክተር ሐርነት አዳነ በትግራይ ክልል ጤና ቢሮ የኮሮና መከላከል አስተባባሪ ናቸው። በክልሉ በመቀለ ከተማ ብቻ የኮሮና ቫይረስ ክታበት ተጋላጭ ለሆኑ የሕብረተሰብ ክፍል እየተሰጠ መሆኑ ገልጸዋል። ለሁሉ ጤና ባለሙያ ምክንያቱም በጣም ተጋላጭ ነው። ተጨማሪ ደግሞ ለሰብአዊ እርዳታ የሚሰጡ ፓርትነር የሚባሉ ኤንጂ ውስጥ የሚሰሩ ደግሞ ማንኛውም በገጠርም በከተማም ያሉ እነሱም ኤክስፖዝ ናቸው። እነዚህ መከተብ አለባቸው ነው። ስለዚህ የመጀመሪያው ልክ በዚህ በኩል ተሰጥቶናል እስካሁን የከተብናቸው ናቸው ሀያ ሶስት ሺህ ስልሳ ስድስት ናቸው። ይህ ክትባት በመቀሌ ብቻ ነው የተሰጠው። አሁን አሁን ግን ወደ ማጨው ውቅሮ፣ አድግራት፣ አኩስም፣ ሽሬ ደግሞ አሁን ይጀምራሉ በዚህ ሳምንት ስልጠና እየተሰጠ ነው። መድኃኒትም ወደዛ ሂደዋል። በሌሎች የክልሉ ትላልቅ ከተሞች በቅርቡ ክታበቱ መሰጠት እንደሚጀ እንዲጀመርም ተናግረዋል። ከባለፈው መጋቢት 23 2013 ዓ.ም ተምረ ጀምሮ በመቀለ ከተማ በሚገኙ 15 የጤና ተቋማትና በክልሉ በተፈጠረው ጦርነት የተፈናቀሉ ሰዎች በሚገኙባቸው 22 ማዕከላት ውስጥ ምርመራ መጀመሩ የገለጹት ዶክተር ሀርነት በዚህም ከተመረመሩት ሰዎች 37 በመቶው የሚሆኑት ቫይረሱ እንደተገኘባቸው ተናግረዋል። እስካሁን ድረስ ልክ 23 መጋቢት ነው የኮቪድ-19 ስራ የተጀመረው እንደ ክልል ከሀያ ሶስት ጀምሮ እስከ ትናንትና አስራ አንድ የተሰራው ስራ ምንድን ነው? ለሁለት ሺ ሰባ ስክሪን የኮቪድ-19 ምርመራ ነው የሚደረግላቸው። ከነዚህ 761 ኮሮና የተገኘባቸው ናቸው። አሁን በፐርሰንት ሲሰላ ከመቶ ሰዎች 37ቱ ኮቪድ አላቸው ማለት ነው። ይህ ሲታይ ደግሞ ከሀገሪቱ አኳያ ራሱ በጣም ትልቅ ነው፣ ሰፊ ነው። በዚህ በመቀሌ ውስጥ ያለው ይሄ ቁጥር አብዛኛው ለመቀሌ ከተማ ህዝብ ብለው በሙሉ ላይወክል ይችላል። ቁጥሩ ትንሽ ነው የተወሰደበት። ነገር ግን ከወሰድ ነው ይሄ ነገር አግኝተናል ማለት በጣም ከባድ መሆን ነው የሚያሳይ። ኮሮና ቫይረስ ከተገኘባቸው ሰዎች ዘጠና አራት በጽኑ መታመማቸውና አስራ አራት ሰዎች ደግሞ ደግሞ ሕይወታቸው ማለፉ ዶክተር ሃርነት ገልጸዋል። ከሁሉም በላይ የሚያሰጋው ደግሞ ከተፈናቃዮቹ ሰላሳ ስምንት ሰዎች ቫይረሱ ተገኝቶባቸዋል ብለዋል። በተፈናቃይ ማዕካላት ብዙ ሰው ተሰብስቦ እንደሚኖር ገልጸው አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ነው የተናገሩት። በክልሉ ለኮሮና ቫይረስ ትኩረት እየተደረገ አይደለም ያሉት ዶክተር ሀርነት፣ ህብረተሰቡ ከሌሎች ችግሮቹ ጋር እኩል አይቶ በመከላከል ዙሪያ ሊሰራ ይገባል ብለዋል። ኮቪድም ልክ እንደዛ ያለው ህብረተሰቡ ያጋጠመው የጦርነትም የረሃብም የህክምና ያለ ማግኘት ከሱ ጋር የሚራራቅ አይደለም። ተመሳሳይ ናቸው። ስለዚህ ለሁሉ ማስተዋል አለብን። ይሄ ነገር እንደ አማራጭ ሆኖ ምንድን ነው አሁን በትላልቅ ከተሞች ማስክን መጠቀም፣ እጅን መታጠብ፣ መራራቅ ይቻላል። በገጠሩ ላይ ይቻል ይችላል። ምክንያቱም አክሰስ የለም አስቸጋሪ ነው። በከተሞችን ግን የቻለውን እንደ ድሮ ሳይሆን እንደ ከጦርነቱ በፊት ሊሆን አይችልም። ግን ፎር ኤግዛምፕል መቀሌ ማስኮችም አሉ። አሁን አይዲፒዎች ከመቶ ሺህ በላይ ሪዜብል የሚጠቀምባቸው አድለናል። የወረርሽኙ ምርመራና ክታበት በክልሉ ሌሎች ከተሞችም ለማካሄድ ታቅዶ እየተሰራ መሆኑ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለ።